and be not <laughs> ሰላም እንደምናመሻችሁ፣ የጋቢና ቪዮ አድማጮች የእሁድ ምሽት ጥቅምት 7 2014 ዓ ም ዝግጅታችንን ከአሜሪካ ድምጽ ራዲዮ ጀምረናል። በመስተንግዶ አብሬያቸው የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት አራት ዓመታት ውስጥ በየዓመቱ እስከ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግባር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጊያለው። ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላደርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ አገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸው እና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብንና የሳንባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳንባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለንና። ፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነፃ የሚያገኙበት መንገድ ይመቻችል ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺ ዘጠኝ ጀምሮ ታውዘን የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ካርዲዮሎጂስቶች፣ አካሚዎች ፎሎ ይደረጋሉ ማለት ነው እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ለከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺህ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩልሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕንርት ሰርጀሪ ኮንቬንሽናል ኦፕንርት ሰርጀሪ ላውንች የተደረገው ማለት ነው። ህክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶጥ ገና ለመስራት የሚያስፈልግ ሴታፕ ሊኖር ይገባል። የልብ ቀዶ ገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴት አፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴት አፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ የልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺ ዘጠኝ ግሪጎሪያን ኳላንድር ነው የተቋቋመው። በሁለተኛ ደረጃ ይህንን ሴታፕ ብታቋቋሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ፣ በራሱ ሌላ እራሱ የቻለ አንድ ቡድን ነው። የልብና የሳንባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በነዚህ በልብ ህክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺህ አስራ ሰባት ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሬንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ። እንግዲህ አሁን በነገርከን መሰረት የዛሬ አራት አመት ወይም በኢትዮጵያ አቆጣጠር ሁለት ሺ አስር አመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለውና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ድርጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን፣ በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም። ሙይን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥና ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከተይ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪ ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገዱ ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው። አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ አራት አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል አርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነፃ ነው ሕክምናው የሚሰጠው በማዕከሉ? አዎ። የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱ የሚሰጠው በነፃ ነው። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ የህክምና ባለሙያዎች በሀገር ውስጥ የልብ ቀዶ ጥገና መሰጠት ከተጀመረ ወዲህ ባሉት አራት አመታት ውስጥ የታዩ ለውጦችን እየቃኘን እንገኛለን። ቆይታችንን እያደረግን ያለነው በቅርቡ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ካሳተሙትና በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አግባር ጋር ነው። ውይይታችን ይቀጥላል። እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የመጀመሪያ የልብ ቀዱ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብለ የገለጽካቸውን የቀዱ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና፣ እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታረግ፣ የዘጠና ዓመት የሮይተርሱን ጋዜጠኛን ፀጋዬን ስትሰራው እናቃልን በሚዲያ ያንን የልብ ውስጥ ዕጢ ትልቁን ራይት ቬንትሪኮስት የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያቃሉ በሐኪም ፔች ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰው ሳቢ በሆነ መንገድ ብትጽፈው ደስ ይለኛል ሲለኝ፣ ያኔ ነው ይሄ ሀሳብ የተወለደው። የዛሬ ዓመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፍ ያደርጉኝና በተለይ እንዳልኩሽ ሴሌክቲቭ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽቢያቸዋለ ማለት ነው። እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው። እና እንደው ምናልባት በመጽሐፉ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን ሁሉም ስለማድረሳቸው ነው የጻፍኳቸው ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት ዓመቱን ወጣት እንዳልካቸውን የዛሬ ዓመት ተሰራውት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም በሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ ቧንቧ አውርታ የምንለው የደም ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ሕይወታቸው እንዲያልፍ የሚያደርገው እና ይሄ የሀያ ሶስት ዓመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ደስ ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመግጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አተ ነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሽ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆነው መጨረሻ ላይ እና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው? አስገራሚ ነው። እኔ መጽሐፉን የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት መጀመሪያ የእነሱ ፍቃድ መኖር ስላለበት፣ እንደ ኮንሰንት አይነት የአንተን ታሪክ በዚህ መንገድ ጽፍሸዋለሁ እያልኩ አነብላቸዋለሁ እና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበኩ በኋላ ሶስተኛው ላይ መሰለኝ፣ ሳሚ ይባላል፣ ሳነብለት እኛም መጽሐፉ ላይ መጻፍ አለብን፣ በቃ የሆነ ነገር አስተያየት መስጠት አለብን ሲል ዛምን ስትራይክ ያደረገኝ እና ይሄ መጽሐፍ ባይዘዊ የእኔ ታሪክ አይደለም ካሁን በኋላ የኛ የአገር ታሪክ ነው፣ የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው ሁሉም ደስ ያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበሩ ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና በሕክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ሕክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ሕክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው ያው ይሄን የምንምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት ዓመት ከተማርኩ በኋላ ነው እኔ የራሴ የልብ ቀዶ ጠጋኝ ሁኝ መስራት የጀመርኩት እና ትምህርቴን አጠናቄ ከመጣሁ በኋላ ሌድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማር የልብ ቀዶ ጥገና ትምህርትን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲቲት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልነት ቤት ነው በአመት ከሰባት ሺህ እስከ ስምንት ሺህ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል? አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎል እንደ መጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት እችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላም ዋላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ እንዳልኩሽ ግን በህፃናትም ላይ በሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉን ኢታሊያን ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው። ከአንድ መቶ አስር ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ ነው። እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዱ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት፣ ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። አድማጮች በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አግባር ጋር ያደረግነውን ቆይታ ነበር የተከታተላችሁት። ዶክተር ፈቀደ ከኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ እረፍት አድርገን ስንመለስ የጡት ካንሰር ታማሚ የነበረችውንና በቅርቡ በሞት የተለየችውን የማህሌት ግርማን ህይወት እንቃኛለን። አሁንም ቆይታችሁ ከኛ ጋር ይሆን ውስጥ በአሁኑ ሰዓት የጡት ካንሰር በከፍተኛ ሁኔታ እየጨመረ መምጣቱንና ህሙማኑም ለበሽታ ያላቸው ግንዛቤ እምብዛም በመሆኑ አብዛኞቹ በሽታው ጸንቶባቸው ለህልፈት እንደሚዳረጉ ባለሙያዎች ይናገራሉ። በኢትዮጵያውያን ህሙማን ዘንድ በሽታው እንደሚስጥር የሚወሰድበት ጊዜም አለ። ነገር ግን ነዋሪነቷ በካሊፎርኒያ ኦክላንድ ግዛት የነበረው እና የጡት ካንሰር ታማሚ የነበረችው መሀሌት ግርማ ስለ በሽታውና ስለ ህክምናው ግንዛቤ ለማስጨበጥ እና በድፍረት ለመነጋገር ስትል የእራሷን የህክምና ሂደት በዩቲዩብ ቪዲዮ እየሰራች ስታስተምር ቆይታ ከሳምንታት በፊት ህይወቷ አልፏል። ኤደን ገረመው ራሳቸውም የካንሰር አገጋሚ የሆኑትን የማህሌት ግርማን እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም በካንሰር ህክምና ላይ ባለሙያ የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አጠናቅራለች። የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልድ ኢትዮጵያዊቷ ማህሌት ግርማ ከአራት ዓመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደ ውጭ የነበሩ እብጠቶችን ትከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ። በአጋጣሚ ሆኖ ማህሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ እያደረገች ነበረ። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑ ናውጡልኝ ስትላቸው አይ እኛ እናወጣም ምናምን ነገር ነው እንጂ ያሏት፣ ወይ ስለ ባብሲ ስለምናምን አልነገሯት። በዛ ዲስአፖይንት እንደሆነ ሌላ መንገድ ጀምራለች፣ እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ እና እንግዲህ መጀመሪያ ነገር ለሴቶች ሁሉ መመክረው መጀመሪያ ነገር ምርመራ ነው። መመርመር ራስንም መመርመር ራስን፣ ጡታችንን ቼክ ማድረግ በየጊዜው እንዳለብን፣ በተለይ የወር አበባ በሚመጣበት ጊዜ ጡታችን ማበጥ እናንትን ማለት ይኖረዋል፣ ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን፣ ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን። በተለይ እዚህ ያለ ነው አኒዋል ቼክአፕ የሚባል ነገር አለና ባኒዋል ቼካፕ እነሱም ያገኙታል እኛም ደግሞ ያለውን ሁኔታ መንገር እንችላለን። ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በአመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸውም የዛሬ ስድስት አመት አካባቢም የልጆቻቸውና የእሳቸው ዘረ መል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው መሀሌት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ። ነቲክ ቴስቲንጉን ትን ያልኩበት ምክንያት አንደኛ ላይ እጥዮች ስለነበሩ ይገኝ ስለነበር አውጥተው ኔጋቲቭ ነው ባዮፕሲ እያደረጉ ኔጋቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ላምፒ ብረስት ምናምን ይባላል። እነዛ አይነት ነገር እና በቃ ማወቅ ኪውሪዮሲቲ ነገር ነው በእውነት ለመናገር እንትን ያለኝ እና ስጠይቃቸው፣ ቤተሰብ ዘር ቤተሰብሽ ውስጥ አለ ወይ የሚል ጥያቄ መጣ። እና ሳስበው ሀገራችን ዶክመንትድ የሆነ እንትን የለንም፣ ሂስትሪ የለንም። እንኳን የነሱ የኔን እንኳን የድሮውን በብስ ሪዛልት ማምጣት አልችልም። ዶክመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት ለክንደር ሲክስቲስ ምናምን ነው። እንደማ ወንድ አያቴ ወደ ፊፍቲ ሲክስ ምናምን ነገር ነው። እና እናቴ ሁልጊዜ ሆዱን ያመው ነበር ትላለች አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረውና እኔ እንደዚህ ነገሮች አሉ፣ ግን አምናት ፕራቹር ካንሰር ይሁን አይሁን ግን ይመስለኛል ስላት እና ደግሞ ዶክተሯን ኢንሲስት አደረኩ። በቃ ራሴ ከፍዬም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ማወቅም አይፈልጉም። ይሄንን ወይዘሮ ሙሉ ብርሃን ልጃቸው መሀሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎቹም ብቻቸውን አለመሆናቸውን በማሳየት ለማበረታታት እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ። የኔን ወዲያው ነው ሁሉ ሰው እንደ ያወቀው ማቃቸው ሰዎች በሙሉ እንዲያውቁት ነው በቃ ይሄ ነገር እንደዚህ እንደዚህ ተብያለን እንዲሆኗል። እና ለእኔ ትምህርት ሰጡኝ በእውነት በዚህ ውስጥ አልፋለሁ እንዲህ አርጊ እንዲህ አርጊ እንዲህ በይ እንደውም ሌላው ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብሎ እንኳን የመረጡልኝ አሉ። እና መናገር በጣም ይጠቅማል አለመናገር ድብቅ ስለሆን እና ማህሌት ይህን ታውቃለች። የእኛ ህብረተሰብ ብዙ ነገሮችን አይናገረም። ምስጢር ነው፣ ሀሽ ነው። ከቤተሰብ እንኳን ተመርጦ ነው ምናምንና ይህን ስለምታውቅ ወዲያውኑ ቪሎጉን ጀመረች እና ያው ቴክኖሎጂውን፣ ጊዜው እና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያየው አደረገች ማለት ነው። የምታልፍበትን ሁኔታ በሙሉ በየቀኑ እንትን ትላለች። በዚህ ላይ መጨመር የምፈልገው የሚገርመው ሐኪም ቤት ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ እንትን ስላት ቆይ ማሚ መጣሁ መጣሁ ትልና እሷ መኪናዋ ውስጥ ሆና ያንን ታስተላልፋለች። ከዛ በኋላ ለእኔም ቴክስት ትልክና ነው የምትመጣው። እና ኦፕንነስ በጣም ያስፈልጋል። እና እሱ ያስተምራል። ለዚህ ነው ብዙ ይረዳል። ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረ እንደመጣና አብዛኞቹ ህሙማንም በጊዜ ለህክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ የካንሰር ህክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሀብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው ማህሌትን የመሰሉ ሰዎች በግልጽ ስለ ህክምናው ማውራታቸው ትልቅ ሚና አለው ይላሉ። የጡት ካንሰር በጣም የተለመደ ካንሰር ነው። ከሴቶች ምናልባት በስታቲስቲክሱም አንደኛ ደረጃ ይዞ የተቀመጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች የሚሆነው ስለ አንዱ ተገላጭ ባህርያት የምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ሁማን የሆኑ ሰዎች ወጥተው በቪዲዮ የሚሆን በተለያየ መንገድ ስለ ያለው በሽታ እንዲሁም ደግሞ በሕክምና ላይ ያለ ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ደፍረቱ ኖሯቸው እንደገና ፍሱ ኖሯቸው ወጥተው ኤክስፔሪንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ስለዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህ ወጥቶ የሚ እንትን የሚሉት ሰዎች እና አዌርነስ ወይ ደግሞ ንቃተን ለመጨመር በጣም አስፈላጊ ነው። የመሀሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በጊዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስተማሚዎችና ማህበረሰቡ ሊገነዘቧቸው ይገባል ያሉትን ነገሮች እንዲህ ያሳስባሉ። በጣም የካንሰሩ ህመም እንትን የሚያደርገው ምንድን ነው? አንደኛ ነገር ካንሰር ሲባል በኛ ህብረተሰብ ሞት የሚለው ነገር ነው አብሮ የሚመጣው ሁልጊዜ በቃ ካንሰር የያዘው ከሌ ሞተ ነው እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሊ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከምንል ይልቅ አይዞሽ፣ ትወጫዋለሽ፣ ትወጣዋለህ፣ ምን ላድርግልህ፣ ዛሬ ዛሬ የምትፈልገው ነገር ምንድን ነው? የምትሄድበት ቦታ አለ ወይ? መውሰድ ከሆነ የምትበላው ምግብ ምንድን ነው? የምትመርጠው ልብስ የሚያወጣብ እንኳን ቢሆን ልብስ ልጠብል ወይ ልጆች ካሏቸው ልጆቹን ላጫውትላችሁ ወይ እንኳን እና እንዲህ ነገሮች የዛሬውን ፊት ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስል፣ ስለ በሽታው እንዲነግራቸው፣ ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል። ማሌት ግርማ የካንሰር ሕክምና የሆኑትን ኪሞ ጨረር ቀዱ ጥገና ሂደቶቿን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ ጳጉሜ ሁለት ቀን ሁለት ሺ አስራ ሶስት አመተ ምህረት ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጿን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የእሷ ህልፈት እንዳያስደናግጣቸውና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው መልእክት ያስተላለፈች ሲሆን ይህን መልእክቷንም ከግማሽ ሚሊየን በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥተዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።